ጥያቄ 13 ከአንድ ሰው እስልምና ማማሩ የሚለውን ሐዲት ሙላና ከሐዲሱ ምናገኛቸውን የተወሰኑ ቁም ነገሮችንም ግለጽ። መልስ። ከአቡ ሁረይራ ረዲየላሁ ዐንሁ በተላለፈ ሐዲት የአላህ መልእክተኛ ሰለ ላሁ ዐለይሂ ወሰለም እንዲህ ብለዋል። የአንድ ሰው እስልምናው ያማረ ለመሆኑ ምልክቱ ከማይመለከተው ነገር መታቀቡ ነው። ቲርሚዚና ሌሎችም ዘግበውታል። ከሐዲሱ ከሚወሰዱ ቁም ነገሮች መካከል አንደኛ፣ ማንኛውም ሰው ለዲኑም ለዱንያውም የማይመለከተውንና የማይጠቅመውን ነገር መተው እንዳለበት፣ ሁለተኛ፣ እንቶ ፈንቶ መተው ከእስልምና ማማር ምልክት እንደሆነ እንረዳለን።